ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሶ ሙሉ ነው። መስታወት አድራጋው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። እንኳን ለአውሮፓውያን የገና በዓል በሰላም አደረሳችሁ። ይት ድምፃዊት፣ የፋሽን ባለሙያ ና ዳይሬክተርስ ሀያት ድምሴ በቅርቡ ዋሽንግተን ዲሲ መታ በነበረበት ወቅት የጋቢና እንግዳችን ነበረች። ስለ ስራዋ ና ህይወቷ በጥቂቱ አካፍለናለች፣ ይዘናታል። የተለያዩ እንቅስቃሴዎችን በማዘጋጀት አንድ አይነት ባህሎችን በመፍጠር ከተለያዩ አፍሪካ ዜጎች ጋራ ከወጣቶች ጋራ አንድ አይነት ስራዎችን በመስራት አንድነትን ለማጠናከር ነው። ኮሜዲያን ደረጀ ሀይሌን ለበዓሉ በድጋሚ በጋቢና አሳፍረነዋል። ከገሬ ክረምት ጋር ሳነጻጽረው አይ፣ እኛ ጋር ክረምት የለም አልኩኝ። በቃ ሳቀኝ። ካሌንደር ላይ ሰኔ ሐምሌ፣ ነሐሴ የሚለውን አይቼ ሳቄ ነው የመጣው። ክረምት ማለት ምን ማለት እንደሆነ ገና እዚህ ተጀምሮ አይቼው በጣም የገረመኝ። ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ ጋቢና ቪኦኤ የጋቢና ጉዟችን ይቀጥላል። መስታወት አድራጋውና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ፕሮስ ቦንድሪስ ቱገር በድጋሚ እንኳን አደረሳችሁ። ቀዳሚ ዘገባችንም ከዚሁ ከበዓሉ ጋር የተያያዘ ይሆናል። በዩናይትድ ስቴትስ ከ25 እስከ 30 ሚሊዮን በጌጦች የሚሸለሙ የጥድ ዛፎች በየዓመቱ ይሸጣሉ። አብዛኞቹ ከበዓሉ በኋላ ወደ ቆሻሻ ማጠራቀሚያ ይወረወራሉ። የተወሰኑት ደግሞ በእንጨት መቆራረጫ ማሽን ተከትፈው ለአትክልት ቦታ ማስዋቢያ እንደ ጉዝጓዝ ያገለግላሉ። ጥቂቶቹ ለሰው ሰራሽ አነስተኛ ሐይቅ ለሚኖሩ ዓሳዎች የውሃ ውስጥ ጉብታዎች መስሪያነትም ያገለግላሉ። በዩናይትድ ስቴትስ ለገና በዓል በከተማዋ እምብርት ላይ ቆመው የነበሩ ዛፎች ለቤቶች ግንባታ፣ ለድርጅቶች በስጦታ መልክ ይበረከታሉ። ፌዝላፒደስ ያጠናቀረችውን ዘገባ መስታወት አረጋው ታቀርበዋለች። በመብራትና በጌጣጌጦች የተሸለመ ግዙፍ የገና ዛፍ በኒውዮርክ ሮክፌለር በተባለው አደባባይ በየዓመቱ ሲቆም 85 ዓመታትን አስቆጥረዋል። የዚህ ዓመቱ የገና ዛፍ 23 ሜትር ርዝመትና 12 ቶን ወይም 1200 ኪሎግራም የሚመዝንና ከ80 ዓመት በላይ ያስቆጠረ ዝርያው ከኖርዌይ የሆነ የጥድ ዛፍ ነው። And here. በየዓመቱ የገና ዛፍ አገልግሎቱን የሚያጠናቅቀው አዲስ ዓመት በገባ በዘጠነኛው ቀን ቢሆንም የበዓል ታሪክ መሆኑ ግን ይቀጥላል። በእንጨት መሰንጠቂያ መሳሪያ ከተቆራረጠ በኋላ በፈቃደኝነት በዝቅተኛ ዋጋ ቤቶችን በማደስና አዳዲስ ቤቶችንም በመገንባት ለሚታወቀው የኒውዮርኩ ሀቢታት ፎር ሂውማኒቲ ለተባለው የበጎ አድራጎት ድርጅት ለመኖሪያ ቤት ግንባታ አገልግሎት ይውላል። የበጎ አድራጎት ድርጅቱ የበዓሉን ስሜት ረዥም ጊዜ ለማቆየት በተመጣጣኝ ዋጋ የሚገነቡትን ቤቶች ለማስተዋወቅና የደንበኞችን ቀልብ ለመሳብ ነው የገና ዛፉ ቁርጥራጮች የሚጠቀሙት በኒውበርግ ኒውዮርክ ግዛት ድርጅቱ ለሚሰራቸው ቤቶች። ያለፈው አመት የገና ዛፍ የማረጋገጫ ማህተብ ያረፈበት የጥድ እንጨት በታደሱና አዳዲስ በተሰሩ ቤት ግድግዳዎች ውስጥ በማገርነት ግንባታ ላይ ውለዋል። ካቲ ኮሊንስ ሀቢታት ፎር ሁማኒቲ የተሰኘው የበጎ አድራጎት የቤት ግንባታ ድርጅት ሰራተኛ ናት። የገና ዛፍ ቁርጥራጮች ማየት ያስደስተኛል። ማተሙን ስመለከት እንዲሁ በደስታ ሞላለሁ ለበርካቶች የበዓል ደስታን ካጎናፀፈው ዛፍ የተገኘ መሆኑን ማወቂ በራሱ እርካታን ይሰጠኛል። ብዙ ጊዜ ለገና ዛፍነት የሚመረጡት ፊር እና ስፕራውስ የተባሉ የጥድ ዝርያ ዛፎች ናቸው። እነዚህ ዛፎች በእንጨት መሰንጠቂያ ሲቆራረጡ በእንጨቶቹ ላይ ባሉት የተፈጥሮ ወጣገብ መስመሮች ምክንያት ክብደት የመሸከም ጥንካሬያቸው እምብዛም ነው። የሀቢታት የግንባታ ባለሙያዎች የወለል እንጨቶችን ለማገናኘትና እንደማገርነት እንደ ማገርነት ነው ከገና ዛፍ የተገኙትን እንጨቶች የሚገለገሉባቸው። ጆሽ ዛሎጋ የሀቢታት የግንባታ አስተባባሪ ነው። ግዙፍና በርካታ ከባለፈው ዓመት የገና ዛፍ የተቆራረጡት ጣውላዎችን ነው ያገኘነው። ብዙ ጊዜ አነስ አነስ ብሎ የተቆራረጡት ብቻ ነው ለግንባታችን የምንመርጠው። ቤቶቹ ተገንብተው ሲጨርሱ እነዚህ ታሪካዊ ጣውላዎች በግድግዳ እና በኮርኒስ ውስጥ ተደብቀው ይገነባሉ። በፊት ለፊት በአይን ባይታዩም ለቤቱ ባለቤቶች የሚገኙበትን ግን አስቀድመው እንዲያውቁ ያደርጋሉ። ቬርዲያና ፔሬዝ አዲስ ቤት እያሰራች ነው። የገና ዛፉ እንደ ቆሻሻ አልተጣለም። ታሪክ ሆኖ ከእኔ ቤት ግድግዳ ውስጥ ይኖራል። እናም በየዓመቱ በከተማ እምብርት ላይ ተሸልመው ለጥቂት ሳምንታት የገና በዓልን ያደመቁ ዛፎች ባለታሪክ ሆነው ይኖራሉ። ተዋናይት፣ ድምፃዊት፣ የፋሽን ባለሙያና ዳይሬክተር ሳያት ደምሴ በቅርቡ ዋሽንግተን ዲሲ መጥታ በነበረበት ወቅት የጋቢና እንግዳችን ነበረች። ስለ ስራዋና ህይወቷ በጥቂቷ አካፍላናለች። ምንም ነገር መለያየት ቀላል ነው። የጋራ እሴትን መገንባት ነው ከባድ። በወጣትነታችን ደግሞ የጋራ ሀገራችንን እንገባ ትላለች። ጽዮን ግርማናት ያነጋገረቻት፣ ለዛሬ የውይይቱ የመጀመሪያን ክፍል ይዘንላችኋል። ሳያት ደምሴ፣ ወይዘሪት ኢትዮጵያ ተዋናይት ድምፃዊት የፋሽን ባለሙያ ዳይሬክተር፣ አሁን ደግሞ በአፍሪካ ህብረት የወጣቶች አምባሳደር ሆና ተመርጣለች። እዚህ ዋሽንግተን ዲሲ በቅርቡ መታ ነበር። አሁን እንኳን ወደ ኢትዮጵያ ተመልሳለች። ነገር ግን እዚህ በመጣችበት ጊዜ ወደ ስቱዲዮችን ኮራ ብላ ከአሜሪካ ድምፅ ጋር ጥቂት ቆይታ አድርጋ ነበር። ሳት ደምሴ እንኳን ወደ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ስቱዲዮ በሰላም መጣሽ። እንኳን በሰላም ቆያችሁኝ። የአፍሪካ ህብረት የወጣቶች አምባሳደር ሆነች ተመርጠሻል። እንዴት ተመረጥሽ? ከዛ ደግሞ ምንድን ነው የምትሰሪው በዚህ በወጣቶች አምባሳደር ነው? ከዚህ በፊት አብረን የምንሰራቸው ስራዎች ነበሩ። ከሴቶች ላይ ከህጻናት ጋርና ከትምህርት ጋር የተያያዘ አክቲቪቲዎችን አይተው ስለነበረ እነሱ አፕሮች አረጉኝ። እኔም በጣም ብዙ ጊዜ ጠይቄ ነበረ። አሁን አጀንዳ ትዌንቲ ሲክስቲ ስሪ የሚባል አጀንዳ አላቸው። አጀንዳው ምን መሰለሽ መሰሽ በሚቀጥሉት ሀምሳ አመታት ውስጥ ሁሉም አፍሪካውያኖች አንድ አይነት ፓስፖርት እንዲኖራቸው ጠንካራ የሆነ ሚሊተሪ ፎርስ ለመገንባት የካልቸር ትስስር እንዲኖረን፣ የባህል ትስስር እንዲኖረን አንድ የሆነ እሴት እሴት እንድንፈጥር የጋራ አዎ የንግድ ልውውጥ በቀላሉ እንዲኖር ብለው ያሰቡት እቅድ አላቸው በሀያ ስልሳ ሶስት የሚፈጸም ሶ ስለ እሱ ሰምቼ ስለነበረ በጣም ብዙ ጊዜ እነሱ ጋ ሄጄ ነበር። አጋጣሚ ሆኖ ይህንን እድል ሰጡኝ አብሬያቸው ለመስራት። ስለዚህ ምንድን ነው የምትሰሪው? የመጀመሪያው ነገር ይህንን መንገድ ነው፣ ባገኘሁት ቦታ አንድነት፣ ህብረት እንዲኖር በአፍሪካውያነት ደረጃ። ምክንያቱም ብዙ የተለያየ ሀገር ሂደሽ የምታውቂ ከሆነ አንድ ነው። አማራ፣ ትግሬ፣ ኦሮሞ ምናምን ሳይሆን የምትታወቂው ጥቁር ነሽ። ልክ ከኢትዮጵያ ስትወጪ መጀመሪያ የምትታወቂው ጥቁር ነሽ። የትኛውም ሰው ያለውን የመጣበትን ያደገበትን ማንነት ለመያዝ እንደ ሀገር ለመቆየት አፍሪካ መኖር አለባት። አፍሪካ ለመኖር ደግሞ ካለንበት የድህነት ደረጃ መለወጥ አለብን። እሱን ለመለወጥ ደግሞ ማድረግ የምንችለው የሚጀምረው ነገር አብሮ በመስራት ነው። አንድነታችንን በመቀበል ነው። አፍሪካ ህብረት መቀመጫ እንደመሆኗ ኢትዮጵያ ከዚህ አሁን ካለንበት በተሻለ አዌርነስ ወይም እውቀቱ ሊኖረን ይገባል። እሱን መንገድ ነው። ሁለተኛው ደግሞ የተለያዩ እንቅስቃሴዎችን በማዘጋጀት አንድ አይነት ባህሎችን በመፍጠር ከተለያዩ አፍሪካ ዜጎች ጋራ ከወጣቶች ጋራ አንድ አይነት ስራዎችን በመስራት አንድነትን ለማጠናከር ነው። እንግዲህ አንድነት የሚባለው አንድነት የሚለው ነገር ሲነሳ አብሮ ደግሞ ተያይዞ የሚመጡ በርካታ ችግሮች አሉ። በዚህ ፕሮጀክት ላይ አንድነቱን ብቻ ነው የምትሰብኪው ወይስ ተያያዥ የምትሰራቸው ስራዎች አሉ? ለምሳሌ አፍሪካ የግጭቶች መናኸሪያ እየሆነች ነው። ከዛ ደግሞ የውስጥ ደግሞ ግጭቶች አሉና እነዚህንስ ይህ አጀንዳ ያያቸዋል ወይ? እነዚህ ላይ በጥልቀት ገብተሽ የምትሰራቸው ስራዎች አሉ ወይ? አሁን ለሴኔተርነት እየተዳደርኩ መሰለኝ። የእውነቱን ብትጠይቅኝ በዚህ ላይ ብዙ እውቀት ያላቸው ሰዎች አሉ። የተሳሳተ ነገር መናገር አልፈልግም። እኔ ግን የማውቀው ባደግኩበት በነበረኝ ልምድ ተነስቼ ነው። በጣም ቀላሉ ነገር ሁሉም የየራስን የጎደለበትን ነገር ወይም ደስተኛ ያልሆነበትን ነገር አንስቶ መከፋፈል በጣም ቀላል ነገር ነው። ምንም ነገርን መለያየት ቀላል ነገር ነው። አብሮ የጋራ የሚያረግሽን ሴቱን መገንባት ነው እንጂ ከባዶ ነገር እኔ ማም ነው የትም ቦታ ብትሄጅ ሰው መጀመሪያ የሚያይሽ ጥቁርነትሽ ነው። አማራነሽ ትግሬንሽ፣ አማራም ትግሬም ጎንደሬም ለመሆን አፍሪካ መኖር አለባት መጀመሪያ አፍሪካ የሚለው እንደ ኮንቲኔንት መኖር አለበት። ከዛ በተረፈ ደግሞ እኔ እምነቴም አሁንም ወደፊትም ጥቁር መሆኔ ነው። ማውራትም የምፈልገው ሰውም እንዲያውቀው የምፈልገው አሳልፌ መሄድ የምፈልገው ነገር መስበክም የምፈልገው ነገር የሰው ልጅ ትምህርት ሊማር ይገባል፣ መጠለያ ሊኖር ይገባል፣ ሕክምና ሊያገኝ ይገባል። እነዚህን ሁሉ አግኝቶ መኖር አለበት። እሱ ላይ ነው መስራት የምፈልገው። ሰዓት እንግዲህ ኢትዮጵያ ውስጥ ከሙዚቃው በተጨማሪ የፊልም ተዋናይም ነሽ፣ ፊልም ትሰሪያለሽ እና ጀርመን ውስጥ የታየ ኢትዮጵያ የተሰራ አንድ ፊልም ሰርተሻል እስቲ ስለ ሱ ፊልም ንገሪኝ አሁን አንድ አመት ሆኖ ነጩ ኢትዮጵያዊ ነው ረሱ ስለ አንድ ጀርመናዊ ነው የእውነተኛ ታሪክ ላይ የተመሰረተ ነው የዛሬ ሶስት ነው አራት አመት መጡ አዲሽን ለማድረግ ሶስት ጊዜ አዲሽን ተደረግኩኝ ሶስት ጊዜም ግን ሳልጠራ የመጀመሪያው ነው መሰለኝ አዲሽን የተጠራሁትኝ፣ ሁለተኛው እና ሶስተኛው የሄድኩኝ ምክንያቱም ስቶሪው በጣም ወድጄው ነበር። ለምርጫ የሚደረግ ውድድር ነው። ውድድር አዲሽን ቋንቋ የ ይለው ልክ አሁን የሆነ ነገር አላ ታክሲ እንደምት እንደምትዩ አዲሽን አዲሽን ነው መኛ ቋንቋ ማለት ነው። ምርጫውን አሸነፍኩኝ። ድሬዳዋ መጡ ተቀረጸ። ከዛ ጀርመን ይደን አስመረቅ ነው። አዋዳ አሸነፈ። በርሊን ላይ በጣም ስኬታማ ነበር። ሶስት ጊዜ ለ ምርጫ ተጠራው ብለሻል ና ሳትመረጭ ቀርተሽ ነው ሶስት ጊዜ የተጠራሽው? አይመስለኝም። መጀመሪያ ቀይላሁኝ ቀለሜ መሰለኝ ኢትዮጵያ የነበር የፈለጉት ቀይ ፈለጉ ደን ፀሐይ ላይ ትንሽ መቆየት ነበረብኝ። ብን ትንሽ ራስሽን ጠቆር ታደርጊያለሽ። የምትፈልጊ ሲሆን የምትከፍያቸው መስዋዕትነቶች አሉ አይደል? እነሱን በየጊዜው እያስተካከልኩ እያስተካከልኩ እንጂ አትለቀንም ብለው ፋይናል መረጡኝ። ኢትዮጵያ የነበር የፈለጉት ቀይ ሆንኳልሽ። ኢትዮጵያ አደለሽ እሺ በሰው ሀገር ታስቀሪ ነው? ኢትዮጵያዊ ነኝ። ሙዚቃሽ ምን ደረሰ? አዲስ የሰራሽ ሙዚቃ አለ? ያሰብሽው ነገር አለ? ሙዚቃን በተመለከተ አሁን ሁለተኛ አልበም እየሰራሁ። ምን ደርሰሻል? እንግዲህ በጣም ከጎበስኩኝ እስከ ታህሳስ ይወጣል ብዬ አስባለሁ። ምን ደረሽ? ምን ሰራሽ ሙዚቃ ባረሽ ቀዳሽ? እስቲ ንገሪ። ሙዚቃ ትልቅ ዝርዝር ሰፊ ሆነ ስራን የሚጠይቅ ነገር ነው እና ምን ሰራሽ እስቲ ሙዚቃ መረጥኩኝ ሙዚቃ ጻፍኩኝ አብሬ የሚሰራውን ሰው መረጥኩኝ ከበፊቱ የተሻለ እንዲሆን ፈለግኩኝ የበፊቱ እድሜን የሚገልጽ ነበር አሁን ደግሞ የእኔን ብቻ ሳይሆን በእኔ እኩያ ያሉትን ሴቶች ወት የሚገልጽ የምናልፈውን ነገር የሚገልጽ ነገር እንዲሆን ፈለግኩኝ ሌላ ሰዎችን አናገርኩ ብዙ ሰው አሳተፍኩኝ በዚህኛው ላይ ማን ማን ተሳተፉበት ጌት ሽማሞ ለመናገር ወንድሜነ ኪሩቤን አሁን ደግሞ ከሊያስ ጋር እየሰራ ነው። ስለዚህ መቼ ነው የሚወጣው? ታሳስ ከጎበስኩኝ እንግዲህ ታሳስ ብያለሁ። ከፊልም ስራ ላይ ጠፍተሻል። ሰት ፊልም ስራ የቴሌቪዥን ድራማ በጣም እየተበራከተ ነው የመጣው። እንግዲህ መጀመሪያ አካባቢ ነው አንቺ በፊልም ስራ ላይ የነበርሽው እና አሁን የለሽም ተውሽው፣ ወጣሽበት። ፊልም ስራል ምንድን ነው ሀሳብሽ? አለመገጣጠም እንግዲህ በጣም ብዙ ሰዎች ሊያውሽ እንደሚፈልጉ አስተያየት ሲሰጡ አያለሁና ትክክል እኔም በጣም ነው የምወደው ፊልም ስራን በጣም ግን አለመገጣጠም ነው አንዳንድ ጊዜ አሪፍ እስክሪፕት የሆኑና ዳይሬክተሩን አትወጁም አንዳንድ ጊዜ ደግሞ ዳይሬክተሩን ተወጁና እስክሪፕት አለመገጣጠም የሁሉም ነገር እኩል አይመጣም እስክሪፕቶች ይመጡልሻል ብዙ ለምን ለምንድነው ማሰሪያቸው የኔን አቋም ልንገርሽ በጣም ደክሞኛል። ሴቶች ቆንጆ የልጅ ሁና የስቶሪ ማስኬጃ የታሪክ ማስኬጃ ብቻ ከመሆን አጭር ቀሚስ ለብሰሽ ውበት መታየ አይደለም ፊልም ስራ። የሆነን ሰው ቤት ውስጥ ገብተሽ ታሪኩን መንገሪያ ነው። ያንቺን ታሪክ እኔ ነኝ የምጫወትልሽ ሁልጊዜ። የኛ አገር ሴቶች ቆንጆ ብቻ አይደሉም። ጸጉራቸውን ተሰርተው ረዥም ተጠቅለው የሚሉ ሴቶችን ብቻ አይደሉም። ይህ በጣም ጠንካራ ሴቶች። እኔ እንደሁም በስራዬ በጣም እድለኛ ነኝ። በጣም ጠንካራ ሴቶች አጋጥመውኛል። በጣም ሊነገርላቸው ታሪካቸው የሚገቡ ብዙ ሴቶች አጋጥመውኛል። እነሱም ናቸው። እነሱን እያየን ነው እኛ የምንበረታው። በወንዶች በታጠረ ማህበረሰብ ውስጥ ትንንሽ ሴቶችንም ማየት የሆነ የሆነ ቦታ ያጠነክርሻል። ለራስሽ ምክንያት እንዳትተጫረቅሻሉ እኔ እዚህ ቦታ ያልደረስኩት ሴት ስለሆንኩ ናት። ሴት እዛ ቦታ ደርሶ ታያለሽ። ሶ የሚመጡት ሁሉ ነገሮች ቆንጂዬ ልጅ የሆነን ሰው ወዳ ሀብታም ወዳ ድሀውን አንድ አይነት ሆነብኝ። እኔ ደግሞ ብዙ መናገር እፈልገዋለ ና አልገጣጠማልኝ ለዛ ነው። የቴሌቪዥን ድራማዎች አሁን በጣም ተበራክተዋል፣ ፊልሞችም ተበራክተዋል። እኛም በዚህ በአሜሪካ ድምጽ አንድ ጊዜ ከባለሙያዎች ጋር ይህን ጉዳይ ዳስ ነው ነበር። ጠንካራ ሴቶች የሚታዩበት የቴሌቪዥን ድራማና ፊልም የለም። ጠንካራ ካራክተሮች፣ የሴት ካራክተሮች የሚገነቡበት ቦታ የለም። ሴቶቹ ሁልጊዜ በደካማነት ቦታ ላይ ተቀምጠው የሚታይ ነው። ድራማዎቹ ሁሉ በእውነተኛው ዓለም ያለው የሴቶች ገጸ ባህሪ ይሄ ስለሆነ ነው ወይስ ደግሞ እሱ በጣም ገበያ ስለሚያመጣ ነው? እንደዚህ አይነት ነገሮችን ከፊልም ደራሲዎች ጋር ትነጋገራላችሁ? ከዳይሬክተሮች ጋር ትነጋገራላችሁ? ምክንያቱም በኢትዮጵያ ፊልም ማደግ ላይ የሚሰሩ ደግሞ በርካታ ልጆችን አውቃለሁ። ና እንደዚህ አይነት የመወያየት የመገናኘት እድሉ አላችሁ ወይስ ስክሪፕቱን ሰጥተዋችሁ ከዛ መተወን ብቻ ነው ስራችሁ የሚገርምሽ እኔም ብዙ ጊዜ የምለው ነገር ነው ሆን ያነሳሹ ነገር ሴቶችን ቆንጆ ብቻ አድርጎ መሳል ለሴቶቹን ብቻ አይደለም መጥፎ ወንዶቹን መናቅ ነው የእኛ አገር ወንዶች የሚወዱት እንደዚህ አይነት ሴት ብቻ ነው ማለት ነው ከተማ ውስጥ ያሉት ሴቶች እነዛን ጠንካራ ወንዶች ያሳደጉ ወልደው ያሳደጉ ሴት ልጅ ወንድን ያበቃች እናት ናት እኮ ይሄ ወንድነት ማንነት እንዲኖረው የእናት የሆነ ፓርት ትወስጃለች ከእናትሽ ተመልካቹ አይፈልግም ይሉሻል ተመልካቹ የሚፈልገው እንደዚህ አይነት ሴት አግብቶ መኖር ነው። ኢንዱስትሪው የተወሰነ ሰው ነው የያዘው። በጣም የሚፈልጉት ደግሞ የተሻለ ነገር የሚሰሩ ሰዎች ተይዘዋል። በብዙ ነገር ታንቀው፣ በአቅም በቦታ ለመመቻቸት፣ በእቃ እጥረት ተይዘዋል። ተሰብስበን እናወራለን ግን እንደምንፈልገው የሚያራምድ አይደል እኛ አገር ፕሮዲሰር ሲመጣ ሙያውን የሚያውቅ ሰው አይደለም። ገንዘብ ያለው ሰው ነው ብዙ ጊዜ የሚመጣው። ማስተላለፍ የሚፈልጉትን መልእክት ሳይሆን እንደዚህ አይነት ፊልም ሰራ መባል ነው እንጂ። እኔ እንደዚህ አይነት እናት ነበረኝ፣ እኔ እንደዚህ አይነት ወንድም ነበረኝ፣ እኔ እንደዚህ አይነት መሪ ነበረኝ፣ እኔ እንደዚህ አይነት አሳዳጊ ነበረኝ። እነሱ ታሪክን ነገር ሊልሽ የሚመጣ የለም። እከሊትም ማሰራት ትፈልጋሉ፣ እከሌን ማሰራት ትፈልጋሉ። ቤቱ ፓርቲ ይዘጋጃል። እነ እከሌን ፊልም አሰራው በጣም ታዋቂ ሰው ሆነ። ይሄ ነው ታሪኩ በሙሉ። ከባድ ነው። በእኛ አቅሙ ያለው ገና ገንዘቡ ወደ እውቀቱ ወደ አላቸው ሰዎች አልመጣም። አጭር ቀሚስ ለብስሽ የምትሰሪበት ስክሪፕት መጥቷል፣ ምናምን የተባልሽ ነው ስክሪፕት የሚደርስሽ። እስከዛሬ እኮ አጭር ቀሚስ ለብስሽ አንተሽንሽ አናውቅ ምናምን ትባያለሽ። የሳያት ደምሴና የጽዮን ግርማ ውይይት አላበቃም። በነገው ምሽት ይቀርባል። በተጨማሪም አት ቪኦኤ አማሐሪክ ብላችሁ በፌስቡክ ገጻችን ብትገቡ ቃለ ምልልሱን በቪዲዮ ታገኙታላችሁ። Who's naughty and nice? Santa Claus is coming to town. He sees you when you're sleeping. He knows when you're awake. He knows if you've been bad or good. So be good for goodness' sake. You better watch out. You better not cry. You're better not pout. And and our God is coming to town. He hears us when we're sleeping. He knows when you're awake. He knows if we've been bad or good. So be good for goodness. በመግቢያችን ላይ እንደጠቀስ ነው የአውሮፓውያኑ የገና በዓል በመሆኑ ተከታዩም ዝግጅታችን መዝናኛ ነው። እዚህ ዋሽንግተን ዲሲ ከሚገኘው ኮሜዲያን ደረጀ ኃይሌ ጋር ሄኖክ ሰማግዜር ቆይታ አድርጓል። እንኳን ደህና መጣችሁ። ፌስቡክ አት ቪኦኤ አምሃሪክ ላይ ሁላችሁንም፣ እንደዚሁም ደግሞ በሬዲዮ ለምታዳምጡን እንኳን ደህና መጣችሁ። ዛሬ እንግዳ ይዘንላችኋል። ደረጀ ኃይሌ አዲስ ሙሽራ ነው እዚህ አብሮን የሚገኘው። ሁላችሁም በስራው ታውቁታላችሁ። እንኳን ደስ ያለህ በቅርቡ ተሞሽረ እንኳን አብሮ ደስ አለን። ሰርጉ እንዴት ነበር? በጣም አሪፍ ነበረ። በጣም ደስ ይላል። ወዳጅ ዘመድ፣ ጓደኛ ሁሉም የሚችለውን ያደረገበት፣ እኔን ያስደሰቱበት በቃ፣ በጠቅላላ ለለፋኸው ለደከምከው ነገር ሁሉ ዋጋ ጊዜ ጠብቆ እንደሚከፈለ የታየበት ነውና እኔ በጣም ደስ ብሎኛል። በዚህ አጋጣሚ ወዳጅ ዘመድ ጓደኞችን በሙሉ አመሰግናለሁ። በጣም ጥሩ እንኳን ደስ ያለ። ደግሞ በጣም ቆንጆ ሴት አግብተሃል። ባለቤትህን አስተዋውቀን። ብዙ ሰዎች እንደዚህ በፍቅር ጠብ ያደረገችው ማን ብትሆን ነው ብለው ያስባሉ። እስኪ ስለ እሷ ጥቂት በለን። ሰብለ አድማሱ ትባላለች። የደብረዘይን ልጅ ናት። ጣሊያንና ቤሩት በርካታ ዓመታት ቆይታለች። ስንተዋወቅም በጣም በርካታ ጊዜያት ቆይተናል። እንግዲህ እንደታየው በፌስቡክም በተለያዩ ማህበራዊ ድረገጽ፣ ሰርጉ እንዴት እንዳማረ እንዴት እንደነበረ ስለሚያውቁና ስላዩ ብዙ ዝርዝር መናገሩ ጊዜ ማባከን ነው። ያው ሁሉም አይቶታል። ልክ ነው፣ እና የሰርጉን በደንብ ደምቆ ተመልክተነዋል። ደስ ይላል። ሂሳቡን አንከፈለ ማንከፈለ፣ ያው ወዳጅ ዘመድ አለ እኮ ወዳጅ ዘመድ ውሎ ይግባ። ወዳጅ ዘመድ እኛ ብዙም የሚያወጣ ነው፣ ወጪ የለም፣ ወዳጅ ዘመድ ነው ሁሉን ነገር ያደረገው። በአንድ ደረጃ ብትሄድ ጸጋ ይሸቱ በአንዱን ሰጥቶ ነው እንደገና ምግብ የመጡትን ምግቦች ዮናስ ጨርጨር አለ እዛ ካዛንችስ እና ሌሎች የሱ አይነት ስራ የሚሰሩ የሎካንዳ ቤት ባለቤቶች አሉ ቢጃ ኢትዮጵያ ደግሞ ማወራረጃውን አድርጎታል። ዲኮሩን ደግሞ አሹ ዌዲንግ ዲኮር እሱ አድርጎታል። ድምፃን እንደምታያቸው ሁሉም ወዳጅ ዘመድ መጥቶ በፍቅር በደስታ በደስታን የተጫወቱት የደመቀ ሰርግ ነበረ። አዳራሹን ብቻ ነው የከፈለው። ትንሽ በቃ በተረፈ መኪናውን ራሱ የሰርጉን መኪና የፈቀዱልን ራሳቸው በጣም የሚመሰገኑ ናቸው። ምንም ወጪ የለም። በቃ ደስ ይላል። ይሄ በጣም ደስ ይላል። እኔ ምን ብዬ አሰብኩኝ፣ ተሳስቼ ነው ለነገሩ እንግዲህ ሰርጉን ካደረገ በኋላ በፍጥነት እንደ በብርድ አሜሪካ ሀገር የመጣው ሂሳቡ በጣም በዝቶበት ነበር ማለት ነው። እያሰብኩ አይ የተሰጠኝ ቪዛ የሁለት ዓመት ነበርና ሰርጉንም ሳዘጋጅ አንዳንድ ስራዎችንም ስሰራ ቀስ እያለ ሊያልቅ ሆነ የቪዛው ስለዚህ ከመቃጠሉ በፊት እና እኔም በንዴት ከመቃጠል የሚሆን ለምን ቀደም ብዬ አልመጣም ብዬ ነው በዚህ በክረምቱ መጀመሪያ ላይ መጣሁኝ የመጣሁበት ወቅት ምናልባት ብርድ ነው መሰለኝን ያላወኩም ብዙ ሰው ለምን ትኑ መረጥክ ይሉኛል ማየት ደግሞ አንዳንዴ ጥሩ ነው እና ከገሬ ክረምት ጋር ሳነጻጽረው አይ እኛ ጋር ክረምት የለም አልኩኝ አሳቀኝ ካሌንደር ላይ ሰኔ ሐምሌ ነሐሴ የሚለውን አይቼ ሳቄ ነው የመጣው ክረምት ማለት ምን ማለት እንደሆነ ገና እዚህ ተጀምሮ አይቼው በጣም ነው የገረመኝ በረዶው ወርዶ እስከ ሶስት አራት አምስት ቀን ድረስ የሚቆይበት ሁኔታ ነው። በአካፋ የሚዛቀው እኛ ጋር በረዶውን አይተ ነው እኮ ዞር ብለን ስንመለስ የለም ዋምቷል። እንግዲህ እዚህ የመጣኸው ለረፍትም አይደለም። የስራዎችህን እየተዘዋወርክ ለመጀመሪያ ጊዜ በሰሜን አሜሪካ ለአድናቂዎች ለተመልካቾች ታቀርባለህ እስ ስለ ስራ ምንድን ነው አሁን ወደዚህ ይዘህ የመጣው ስራ? በአብዛኛው ጓደኛ ጋብዞኝ ነው የመጣሁት። ጉብኝት ነው። እኔ በመጀመሪያ ደረጃ ሀገር መጉብኝት ነው ፈልገው እና አንዳንድ ከተሞችን እያየሁ ነው። ቴክኖሎጂ ጋራ ያው ግራ ቢገባም ከቴክኖሎጂ ጋር እየተግባባ ተግባባም፣ አይተህ አለም የደረሰበትን ደረጃ ታያለ። ጓደኛ ጋብዞኝ ነው ይህንን ቪዛው የሚያገኘውትና በዛ ምክንያት የመጣሁት። ከዛ እንግዲህ ስራዎች ወደፊት ደረጃ በደረጃ ሄደን ተመልሰን ስንመጣ በጥሩ ጊዜ ተወስዶበት በጥሩ ቅንጅት ለመስራት ነው። ከነ ክቤ ከነ መስከረም ጋራ እንዲያውም ቅንጅቱ ራሱ በጣም ነው ነበረ። ዋሽንግተን ዲሲ ከመስከረም ጋር ያሁ የሰርጉን ዌልካም ሲጋብዙኝ በዛው ነው። አዎ አዎ። ከዛ በኋላ አሁን ወደ ሌላ አካባቢዎች ተዟዟር እንሄዳለን እንሄዳለን ገና ነው እንግዲህ አሁን እየተነጋገርን ያለ ነው። እስቲ ስለ ቀልድ ስራዎች እንነጋገር። ያው ቀልድ ህይወትህ አካል ነው፣ የምትታወቀውም በሱ ነው። ቀልድ ለአንተ ምንድን ነው? እንግዲህ ቀልድ በስራም በልዩ ልዩ ነገሮች የደከመን አእምሮ ዘና ማድረጊያ ነው። ቀልድ የከፋውን ሰው ፈገግ እንዲል ማድረጊያ ነው፣ ወይ ደግሞ ለመዝናናት መጥቶ የበለጠ እንዲዝናናም ማድረጊያ ነው። ቀልድ ለእኔ የሚተረጎምልኝ እንደዚህ ነው። ቀልድ ለኔ በቃ የከፋውን ወይም የደበረውን ወይም ደግሞ እንደ ሆነ ነገር ድብት ያደረገውን ሰው ዘና እንዲል ማድረግ ነው። ቀልድ ቀልድ ፈጥሮ ማዝናናት ማለት ነው። የማህበረሰብንም ሁኔታዎች መረዳትን ይጠይቃል። አንተ የምትኖረው ኢትዮጵያ ነው። አሁን ደግሞ እዚህ በዩናይትድ ስቴትስ የሚኖሩ በውጭ ሀገር የሚኖሩ ዲያስፖራ ነው ምትሏቸው ምትሉ እንዴት ነው ይለያል? የምትሰራቸው ስራዎች በተለይ በውጭ የሚኖሩት እውነታቸው ይለያል፣ የሚያስቃቸው ነገር ይለያል። ይሄ ያንተንም ስራ የሚቀይር ነው ወይስ እነሱን ወዳ ማምጣት ነው? በምን ይለያል? ኢትዮጵያ መድረክ ላይ ስትወጣና እዚህ እዚህ መድረክ ላይ ስትወጣ እንግዲህ ያው ኢትዮጵያም እዚህም መድረክ ላይ ስትወጣ የምታገኘው መጀመሪያ ሰው ነው፣ የሀገርህን ሰው። ስለዚህ እዛ መድረክ ላይ የመጣው ሰው ሊዝናና ነው መዝናናት በሚለው ነገር ላይ ሁለቱም የሚያጋራቸው ነገር ስላለ ለመዝናናት ነው የመጡት። ሌላ እዛ መድረክ ሲወጣና እዚህ ያለው ለእኔ እንደ ልዩነት ብዙም አልታየኝም። እዚህ ግን ብዙዎቹ ስራ አቆመው ወይም ስራ እንደወጡ ከሚሰሯቸው የተለያዩ ስራዎች ጊዜ አብቃቅተው ነው መጥተው እዚህ የሚመለከቱት። እዛ ደግሞ በአብዛኛው የእረፍት ጊዜ ላይንና አውድ አመት ሲሆን ነው የሚሰራው። ወይም ደግሞ አንድ ኤቨንት ተዘጋጅቶ ረጅም ጊዜ ቀስቀሳ ተደርጎ ነው የሚዘጋጀውና ለእኔ ምንም አይነት ልዩነት የለውም ብዬ ነው የማስበው። ደረጀና ሄኖክን እናመሰግናለን። ውይይቷ አላበቃም። በነገው ምሽት ክፍል ሁለት ይቀርባል። የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ አትቪ አምሀሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪወይም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ሙዚቃ በመምረጥ ዲጄ ፋትሱ፣ ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማንን ጉዟቸው የሰመረ ይሁን እያልን መልካም በዓልም እያልን እንግዲህ እንሰናበታለን። በጀመርነው ሙዚቃ መልካም በዓል በልቀው ጉዞ I'm